የአዲሱ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስተዳደር ምን አይነት መልክ ይኖረዋል? በሀገር ውስጥ በተለይ በፖለቲካው፣ የሰብአዊ መብቶች ጥበቃ እንዲሁም የመገናኛ ብዙሀንና የንግግር ነጻነት ከበሬታን አስመልክቶስ ምን አይነት ፖሊሲዎችን ያራምድ ይሆን? ሀገሪቱ በሳቸው አስተዳደር ዘመን ልትከተል የምትችለውን አቅጣጫዎች አስመልክቶ የተሰነዘሩ የሁለት ወገን እይታዎች ዛሬም ከክርክር መድረኩ ተሰይመዋል። የኢትዮጵያ መንግስት ፖሊሲዎች በመደገፍ የሚከራከሩት አቶ መኮንን ካሳ ከዚህ ከዩናይትድ ስቴትስ፣ በመቃወም የሚከራከሩት አቶ መስፍን አማን ናቸው ከሆላንድ አምስተርዳም። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ሲሆን ባለፈው ለተወያዮቹ በሰነዘረላቸው ጥያቄ የዛሬውን ይጀምራል። አቶ መኮንን አሁን የሚሏቸውን ስራዎች የሚሰሩ በገጠር መንደሮች በገበሬ ማህበሮች በወረዳዎች ዛሬ በህጋዊነት ተመዝግበው በሀገር ውስጥ የሚንቀሳቀሱ ተቃዋሚ ቡድኖች የመንግስት ተጽዕኖ ይደርስብናል፣ አባሎቻችን ይታሰራሉ፣ ይገረፋሉ የሚል ክሶች በተደጋጋሚ ያወጣሉ። እነኚህ ክሶች ደግሞ በተቃዋሚዎቹ ብቻ ሳይሆን በዓለም አቀፍ የሰብአዊ መብት ድርጅቶችና ተቋማትም የተስተጋባ፣ የዩናይት ስቴትስ የውጭ ጉዳይ ሚኒስቴር በሪፖርቱ ያቀረበው ነው። ቅድም ባሉት ደረጃ ታች ወርደው በቀበሌ ና በመንደር የሚሰሩ ዛሬ በሀገር ውስጥ ያሉ የተመዘገቡ የፖለቲካ ድርጅቶችም ችግር አለብን እያሉ ነው። ያ የሚቀረፍበትና የሚስተካከልበት ተስፋ አሎት? በአቶ ኃይለማርያም ደሳለኝ አስተዳደር፣ ቅድም እኮ ብያለሁ። ከጊዜው ና ከፖለቲካ ሁኔታ ጋር እየሄደ ይሄ ድርጅት ልምዱ ነው፣ መንግስትም ልምዱ ነው። እያስተካከለ ነው የሚሄደው፣ ችግሮች ካሉ እኔም አንዳንድ ጊዜ እኮ የማያቸው ችግሮች አሉ። አንተ እንደጠቃቀስካቸው ከታች ከወረዳ ሌብል፣ ከቀበሌ ሌብል ይሄ ነገር ግን ያው በመንግስት በወጣ መመሪያ ምክንያት ሳይሆን አንዳንድ በተወሰነ ደረጃ ጥራዝ ነጠቅ የሆነው አንዳንድ ጊዜ እዚህ ላይ እንደውም አንድ ጊዜ የሁለት ሺ አስር ምርጫ ጊዜ ነው ወሎ ውስጥ የሆነ ምርጫ ላይ እንደዚሁ አንዳንድ የዛ አካባቢ አስመራጭ ኮሚቴዎቹን የኢህአደግ ፓርቲ አባሎች ችግር ፈጥረው እኮ ጠቅላይ ሚኒስትሩም በፓርላማ ውስጥ በጣም ኮንነው አውግዘዋቸዋል የራሳቸውን ፓርቲ አባሎች እንደዛ የሚሰሩትን። እና ይሄ የሂደት ጉዳይ ነው። ተቃዋሚው አብሮ እየሰራ ሁኔታው የሚሻሻልበትን ነገር ማምጣት ነው እንጂ ለውንጀላ መሮጦ እኔ የሚያዋጣ አይመስለኝም። የተሻለም ነገር የሚያመጣ አይመስለኝም። መልካም። አቶ መስፍን የእርስዎ ነው እድሉ። በዚህ በኩል እኔ ከአቶ መኮንን ጋር እንለያለን። ምክንያቱም ኢትዮጵያ ውስጥ ኢህአዴግ ስልጣን ከያዘ ኢህአዴግ መንግስት ወይም የአቶ መለስ አስተዳደር ስልጣን ከያዘ ወደ አምስት የሚጠጉ ሀገራዊና ክልላዊ ምርጫዎች ተካሂደዋል። እነዚህ አምስቱም ሀገራዊ ምርጫዎች ወይም ደግሞ ክልላዊ ምርጫዎች በዓለም አቀፍ የምርጫ ታዛቢዎች ተገምግመው ዓለም አቀፍ መመዘኛን የማያሟሉ ዓለም አቀፍ መመዘኛን አለማሟላት ብቻ አይደለም የሀገሪቱን ሕግ የምርጫ ሕግ የሀገሪቱን ደግሞ ይሄ መሰረታዊ የሆነ ሕግ ህገ መንግስቱን ከዛ ጋር የማይሄዱ ተብለው የተገመገሙ ናቸው። ኢህአዴግ እነዚህ ነገሮች የበታች የቀበሌና የወረዳ ወይም ደግሞ የክልል ሹማምንት ዝም ብሎ በዘፈቀደ የሚፈጽሙት ነው እንዳይባል፣ ይሄ ነገር በቋሚነት ተይዞ የሚሰራበት አሰራር ነው። ምርጫ ዘጠና ሰባት ላይ እኔ በግል በተግባር በምርጫ ወቅት አክቲ ልቁ ተሳታፊ ነበርኩ። ያየናቸው ነገሮች አሉ እነዚህ ነገሮች ከላይ ከላይኛው አመራር ወደ ታችኛው አመራር በመመሪያ እየወረዱ ምክንያቱም እንዲህ ያድግ ያለ ከላይ ወደ ታች የተተዋቀረ ድርጅት ውስጥ እንዲህ አይነት ነገር በዘፈቀደ ወይም ደግሞ በበታች ባሉ የፖለቲካ የካድሬ እና የቀበሌ ኃላፊዎች ስህተት ይሰራል ብሎ እንትን ማድረግ በጣም አስቸጋሪ ነው። ኢህአደግ ስራዎችን ሲሰራ ከላይ ወደ ታች እያወረደ ነው የሚሰራው። እንደዚህ አይነት በምርጫ ላይ በፖለቲካ ፓርቲዎች ላይ የሚደርሱ አንዳንድ በደሎች የመሳሰሉት ነገሮች የሚፈጸሙት ከላይ ወደ ታች በሚወርዱ ትእዛዞች ነው። ይሄ ምንም የተለየ ነገር እንትን የለው። ይሄ ደግሞ ቅድም እንዳልኩት ነው። አምስት ምርጫዎች ተካሂደዋል በዛ ሀገር ውስጥ እነዚህ አምስት ምርጫዎች በዓለም አቀፍ መመዘኛ በሀገር ውስጥም የሚያሳዝነው ነገር እሱ ነው። ኢህአዴግ ያወጣቸው ህጎች ይሄ ሀገሪቱ ትመራበታለች ያለውን ህገ መንግስት እንኳን የሚጣረስ ስራ ነው በተግባር ሲፈጽም ያየ ነው። እና የተቃዋሚዎች ደካማ ሆነ ተቃዋሚዎች ግራስሩት ጋር መውረድ አቅቷቸው ነው የሚባለው ነገር የሚስራ መከራከሪያ ነጥብ አይደለም። መልካም በአቶ መኮንን የተነሳ ጥያቄ ወደ እርሶ ላዙር። በመንግስት ወይም በገዢው ፓርቲ በኩል መሰራት ያለባቸው መስተካከል ያለባቸው በችግርነታቸው የነቀፏቸውን ነገሮች ነቅሰው አውጥተዋል። በተቃዋሚ ፓርቲዎች በኩል ቀደም ሲል ይከተሉ ከነበረው አሰራር ሊሻሻልና የተስተካከለ ሁኔታን ለማምጣት ጥረት ለማድረግ ያዋጣል የሚሉት አስተሳሰብ አለ። ሊሰራ ሊለወጥ ይገባል የሚሉት ያ ተቃዋሚው ጋር ምንድን ነው የሚያስፈልገው? ያው ጠንካራ የሆነ አንድ የሆነ ራይ ፈጥሮ ኢህአዴግን በተገቢው መንገድ ሊቀናቀን የሚችል ኃይል ይዞ መውጣት። ያ በዛ በኩል ድክመት አለ። በሌላ በኩል አገሪቱ ውስጥ ያለው ሁኔታ የተመቸ ካልሆነ ሁልጊዜ ተቃዋሚዎች ደካማ ነው የሚሆኑት። ምክንያቱም ኢህአዴግ ሆነ ብሎ አገሪቱ ውስጥ ያሉትን የመንግስት እና የደህንነት የፖሊስ፣ የመከላከያ ተቋማት በመጠቀም ተቃዋሚዎችን ለማዳከም እየሰራ ያለበት ሁኔታ ያለው እነዚህ ነገሮች እስካሉ ድረስ ተቃዋሚዎች ሊጠነክሩና ሊሻሻሉ አይችሉም። ዋስትናም የለም እ ተቃዋሚ መሆን ኢትዮጵያ አደጋ ነው በህይወት ላይ በስራ ላይ በቤተሰብ ላይ ፈርደ ካልሆነ በስተቀር የመንግስት ተቃዋሚ መሆን አችልም። ሁላችንም ከሀገራችን የወጣንበት ዋነኛ ምክንያት በዛ ምክንያት ነው። እና አንደኛ በመንግስት በኩል የሚታዩ ጫና መፍጠር መቆም አለባቸው። መንግስት የደህንነት የፍትህ አካላቱን ወይም ደግሞ የቀበሌና የካድሬንትኖቹን ተጠቅሞ የሚፈጽማቸውን ማቆም አለበት። ተቋሚው ደግሞ የዛ ነው ያህል ይሄ በተበታተቀ በተበታተነ መልኩ የሚያደርገውን ነገር ትቶ አንድ የሆነ ወጥ የሆነ አመራር ፈጥሮ ጠንካራ ድርጅት ፈጥሮ ኢህአድግን መቀናቀል መቻል አለበት። መልካም። አቶ መኮንን በኢትዮጵያ ውስጥ ተቃዋሚ መሆን ዋስትና የለውም፣ በተቃዋሚነት መንቀሳቀስና ለውጥ ማምጣት ተስፋ የሚያስቆርጥና ለስደትም የሚያበቃ ነው እያሉ ነው። አቶ መስፍን በዚህ በጣም አልስማማ። በሁለት ሺህ አምስት እንኳን በዛ ጊዜ እንደዚህ አይነት ችግር አለበት በተባለበት ምርጫ በፌዴራል ደረጃ መቶ ሰባ ሁለት መቀመጫ በአማራ ክልል እንኳን የክልል ምክር ቤት ከግማሽ በላይ መቀመጫ እኮ ያሸነፈ ተቃዋሚ እኮ ነው የነበረን። በራሱ ስምምነት ስለሌለው በራሱ የጠራ አካሄድና በሂደት ስልጣን የሚይዝበት አይነት መመሪያና ስትራቴጂ ስለሌለው የጠፋ ተቃዋሚ እኮ ነው ያለን። አቶ አሉላ፣ በአለማችን ላይ እኮ እንደው ኢህአደግም እኔ እስከማምኑ ድረስ ይህን ያህል አስቸጋሪ መንግስት ነው አይደለም። ሌሎችም እንኳ አስቸጋሪ የነበሩ መንግስቶችን እኮ በአለም ላይ ብናይ በዛ ውስጥ እንኳን ሰርተው በራሳቸው ጥንካሬ ስንት ደረጃ እኮ የደረሱ ተቃዋሚዎች አሉ እኮ እንዴ! ለምንድን ነው ተቃዋሚው ከዛ የማይማረው? በመንግስት ደረጃ እኛ መመሪያ አናውቅም እንደዚህ አርጎ ተቃዋሚውን የሚል መንግስት በተቻለው መጠን ከተቃዋሚ ፓርቲዎች ጋር የምክክር መድረክ እያዘጋጀ አስመራጭ ኮሚቴ በተቻለ መጠን ከሁሉም ነገር ገለልተኛ የሆኑ ግለሰቦች አባል እንዲሆኑ ተቃዋሚዎች እንኳን የጠቆሟቸውን ሁሉ ሰዎች ነው ጠቅላይ ሚኒስትሩ ነፍሳቸውን ይማርና አባል አርገው የአስመራጭ ቦርዱን ሁሉ ያስቀመጡት ፍርድ ቤቱም አለ። በዚህ ሁሉ ሂደት ተቃዋሚው እልህ አስጨራሽ በሆነ መንገድ፣ ሕጋዊም መንገድ ተከትሎ ቢሄድ ከዛ በላይ ደግሞ እኔ እንደማስበው ከሆነ በጣም አስፈላጊው ነገር ለተቃዋሚው በራሱ የውስጥ አሰራር እምነት ያለው ጥንካሬ ያለው እስከሆነ ድረስ የፈለገ ነገር እንኳን እንደ ኢትዮጵያ አይነት መንግስት ሁሉም ነገር በህግ ደረጃ የተቀመጠበት ሌላም አይነት አስቸጋሪ መንግስት ቢኖር ጥንካሬ ካለው ድል አድርጎ መውጣት ይችላል። አቶ መስፍን አንድ ነገር ልበል በግሌ የራሴን ኤክስፔሪንስ ዜጋ ልናገር ምርጫ ዘጠና ሰባት ላይ ያው ቅድም እንደነገርኩ ንቁ ተሳታፊ ነበርኩኝ። አንድ ምሳሌ ልጥቀስ። ምርጫው ካለቀ በኋላ ቅንጅትና ኢህአዴግ መካሰስ ከጀመሩ በኋላ የማጣራት ስራ እንዲካሄድ ተወስነው በዛ ማጣራት ስራ ላይ ተሳትፎ ነበረ። በዛ ሂደት ውስጥ በስምምነቱ መሰረት እንግዲህ ምርጫ ቦርድ ገለልተኛ ነው ተብሎ የሚታመነው ከቅንጅት አንድ ከኢህአደግ አንድ ተወካዮች ሆነው የምርጫ የማጣራት ሂደት ተደርጎ እነሱ እንዲወስኑ እንትን ተብሎ ተደረገ። በአጠቃላይ በተካሄዱ ማጣራት ምርጫ ቦርድ ከገዢ ፓርቲ ጋር ወገንተኛ ሆኖ ነው ሲወስን የነበረው። እኔ በነበርኩበት እንትን ጭምር በቂ አሳማኝ የሆኑ መረጃዎች ቀርቦ ነበር። ከዛ በተጨማሪ ሌላ የሚታየው ችግር ኢህአዴግ ገባ ያልተለየ ነገር አለ። በመከላከያውና በፖለቲካ ፓርቲው መካከል፣ በመንግስትና በፓርቲው መካከል ምንም ልዩነት የለም መስመር የለም። ኢህአዴግ እንደ ፖለቲካ ፓርቲ ምርጫ ውስጥ ገብቶ ይወዳደራል። ስጋት ከገባው ደግሞ የጦር ሀይሉን አምጥቶ ይጠቀምና ተቃዋሚዎቹም አደጋ ላይ ይጥላል። ይሄ ነው፣ ይሄ ነው ላለፉት ሀያ አንድ አመታት ሲሰራበት የነበረው ነገር። ይሄ ነው ኦነግ ላይ የደረሰው ነገር። ይሄ ነው መላው አማራ ላይ የደረሰው ነገር። ይሄ ነው ቅንጅት ላይ የደረሰው ነገር። ይሄ ነው ሁሉም የኢትዮጵያ ፓርቲዎች ላይ ይሄ የደረሰው ነገር። ይሄ ነው ምክንያቱም ኢህአዴግ እንወዳደር ይላል፣ ተቃዋሚዎችን ይጋብዛል። ምክንያቱም ይሄ አሁን ባለው የዓለም አቀፍ ሁኔታ ተቀባይነት ያለው የሚሰራበት ነገር ስለሆነ ግዴታም ስሎ ነበር የሚያደርገው ካደረገ በኋላ የመሸነፉም ወይ ደግሞ ስልጣኑ አደጋ ላይ መውደቁን ልክ ካየ ሲያይ የጦር ኃይሉን የፖለቲካ ፓርቲዎቹን ለመጨፍለቅ ይጠቀምበታል። እና ይሄ ነገር እኛ የምንለው ነገር ዓለም በአጠቃላይ ምርጫውን የታዘቡ ዓለም አቀፍ ታዛቢዎች በዓለም አቀፍ ደረጃ ተቀባይነት ያላቸው እና አምነስቲ ኢንተርናሽናል፣ ሂዩማን ራይትስ ዎች እና ፍሪደም ሀውስ በማስረጃ አስረግጦ ነው ነገር። መልካም የመጨረሻ ነጥቦች መውሰድ ነው የምንችለው ወደ ዛሬና የነገር ጉዳዮች እናቅናና፣ ለሁለታችሁም አንዳንድ እድል ሰጣለኝ። አቶ መኮንን በአቶ ኃይለማርያም ደሳለኝ አስተዳደር ሊመጡ የሚችሉ ሊሻሻሉ የሚችሉ ቢመጡ የሚመኟቸው ለውጦች አሉ። በእነኝህ አካባቢዎች በእነኝህ ሁኔታዎች ላይ በጠቅላይ ሚኒስትር ኃይለማርያም ደሳለኝ የሚመራው አስተዳደር ቢያሻሽላቸው እመኛለሁ፣ እንዲሻሻሉም እንደ ዜጋ በጎ ፈቃዴ ነው የሚሉት ካለ እኔ ቅድም እንዳልኩት አዲሱን ጠቅላይ ሚኒስትር እንኳን ደስ አለዎት እያልኩኝ ለወደፊቱ በሳቸው የሚመራው መንግስት እንዲያደርግ የምመኘው አንዱ ነገር ምንድን ነው እንደው ከፌዴራል ደረጃ ብቻ ሳይሆን በክልልም በከተማም ደረጃ መረጃዎችን ለሕዝብ የማድረስ ነገሮችን ሪሊ እንዲያሻሽሉ በጣም በጣም ያለንበት ዘመን የመረጃ ዘመን ስለሆነ ይሄንን ነገር የመስጠት እና የማድረስ በጊዜው በወቅቱ ትክክለኛ መረጃ የማድረስ ሁኔታ የሚሻሻልበትን ነገር ቢያመጡ ደስ ይለኛል። በሁለተኛ ደረጃ በቁርጠኝነት እነኚህ የተጀመሩትን ለሀገራችንም ሆነ ለሕዝባችን መሰረታዊ ለውጥ ያመጣሉ የተባሉትን ጅምሮች በስኬታ ማ ሆን ሁኔታ የሚያልቁበትን ቢጥሩ ቢግሩ እናዛ ላይ ሪል አተኩረው ቢሰሩ የተሻለ ሁኔታ ይደርሳል እላለሁ። በሶስተኛ ደረጃ በተቻለ መጠን እንደው በቴሌቪዥንም ይሁን በሌላ በሌላ እንዲሁ በህጋዊ በስነ ስርዓት የሚንቀሳቀሱ ግለሰቦች የሚያካሂዷቸው መገናኛ ብዙኃን እንደ ቴሌቪዥን ስቴሽኖች ደግሞ ተጨማሪ ከኢትዮጵያ ቴሌቪዥን በላይ ቢከፈቱ፣ ይሄ ነገር ፕላን ላይ እንደነበረ አውቃለሁ። እስካሁን አልተደረገም። እንደዛ ቢደረግ ደግሞ ጥሩ ነው እላለሁ። ለምን መረጃ በጣም ጠቃሚ መሆኑን እየተገነዘብኩት ስለመጣ መጀመሪያው አቶ ኃይለማርያም ማድረግ ያለባቸው የሊደርሺፕ ስታይላቸው ነው ደግሞ የአመራር ስታይላቸውም እንደ ከዚህ ቀደሙ አቶ መለስ ይከተሉት እንደነበረው አይነት አምባገነናዊ ወይም ደግሞ የሁሉን ነገር የመቆጣጠር አዝማሚያ ከዛ መውጣት አለባቸው። ሁለተኛ ለውጥ ለውጥ ሪፎርሚስት መሆን አለባቸው። አቶ ኃይለማርያም ምን አይነት ለውጦች በተለይ አቶ ይፈልጉት? ያው አቶ ኃይለማርያም የሁሉም ኢትዮጵያውያን መሪ መሆን መቻል አለባቸው። ኢንክሉሲቭ ወይም ደግሞ ሁሉንም አካታች መሆን አለባቸው። የኢትዮጵያ ጠቅላይ ሚኒስትርነታቸውን በእርግጥም የኢትዮጵያ ጠቅላይ ሚኒስትር መሆናቸው ማሳየት አለባቸው። የሚያሳዝነው ነገር አቶ መለስ ኢትዮጵያ ጠቅላይ ሚኒስትር ሆኖ ለሀያ አንድ ዓመት እስኪያልፉ ድረስ የኢትዮጵያ ጠቅላይ ሚኒስትር ሳይሆኑ ያለፉ ሆኖ ነው የሚሰማኝ። እኔም ብቻ ሳይሆን በብዙ ሰዎች ዘንድ አቶ መስፍን እሱ ጠንከር ያለ ሀሳብ ነው እየሰነዘሩ ያሉት። እና አቶ ኃይለማርያም የሁሉም ኢትዮጵያዊ ጠቅላይ ሚኒስትር ወይም መሪ እንዲሆኑ ነው የምመኘው። ጠቅላይ ሚኒስትር መለስ ሁሉም ኢትዮጵያዊ መሪ መሆን ሳይችሉ ነው ያለፉ ሆኖ የሚሰማኝ ብለዋል። ምን ማለት ነው? በብዙዎቹ የአመራር እንትኖቻቸው ለሀያ አንድ ዓመታት ይከተሉት የነበረው ፖሊሲ በኢትዮጵያ በኢኮኖሚው፣ በመከላከያው፣ በደህንነቱ፣ በተለያየ በቢዝነሱ ሴክተር በአካዳሚክ ሰዋልም የምናየው ያየነው ላለፉት ከአንድ አመታት ያየነው ነገር አቶ መለስ በእርግጥም የሁሉም መሪ ሆነው እንዳላለፉ የሚያሳዩ ብዙ ጠቋሚ ነገሮች አሉ። ዝርዝር ውስጥ መግባት ይቻላል፣ ግን አስፈላጊ አይደለም። እዚህ ቁርጠኝነት ማሳየት አለባቸው። አቶ ኃይለማርያም ደሳለኝ ዴሞክራሲን በማስፈን የኢኮኖሚ ኩልነትን በማምጣት በተለይ በኢትዮጵያ ውስጥ ፕሮፓጋንዳ ብቻ አይደለም አስባለሁ። መልካም ክርክሩ መቋጨት አለበት። አቶ መስፍናማን ከአምስተርዳም ሆላንድ፣ አቶ መኮንን ካሳ ከሲያትል ዋሽንግተን፣ እግዜር ይስጥልኝ እንግዶች አመሰግናለሁ።